ሊካሄድ ከተጠራበት ከአንድ ሰዓት በፊት የለንደንን ከተማ መሀል ያጨናነቀው ሰልፈኞች ቁጥር የከተማውን ትራፊክ ፍሰት አመሳቅሎታል። በአራቱም አማካይ መንገዶች ከጥቅ እስከ ጥቅ መንገዱን ይዘው አጥር በሰሩ ፖሊሶች እያለፈ ወደ ዌስት ሚኒስተር የሚተመው ሰልፈኛ የዌስት ሚኒስተርን ብቻ ሳይሆን የተቀሩትንም አዛማጭ ጎዳናዎች ሞልቶታል። ከምሽቱ 12 ከ30 ቦታው ስደርስ ተርፈርገር ስኩዌር ከተሰኘው አጎራባቻ አቅራቢያ ዘቅዘቅ ማለት የቻልኩት ጥቂት ነው። ዶናልድ ትራምፕ ዘረኛ ስደተኞችን እንቀበላለን፣ የዶናልድ ትራምፕ ጉብኝት ይሰረዝ፣ ቴሬዛ ሜይ እፍረት የሚሉና ሌሎቹ መፈክሮች የያዙት ሰልፈኞች ጩኸት ተጋባዥ እንግዶች የሚያደርጉትን ንግግር ድምፅ አልባ አድርጓቸው ነበር ማለት ይቻላል። የአሜሪካን አዲሱ ፕሬዚዳንት በዋናነት ከሰባት የእስልምና ሃይማኖት ተከታይ ሀገራት ኢራቅ፣ ኢራን፣ ሱሪያ፣ የመን፣ ሊቢያ፣ ሱዳንና ሶማሊያ የሚመጡ መንገደኞች ወደ ሀገራቸው እንዳይገቡ አርብ እለት ያስተላለፉትን ውሳኔ በመቃወም በተጠራው የታላቋ ብሪታንያ ሰልፍ ከ10 ሺህ ሰዎች በላይ እንደተካፈሉበት ተነግሯል። በተመሳሳይ ሰዓት በካርዲፍ የተደረገው ተመሳሳይ ሰልፍ በአንዲት የ18 ዓመት የታሪክ ተማሪ የተጠራ ነበር። በንግስቲቷ ጎዳና ኖ ትራምፕ ኖ ኬኬኬ ኖ ፋሽስት ዩኤስሲ በሚል መፈክር የተሞላው ደግሞ በዌልስ ከተማ የተደረገው ሰልፍ ነው። በኤደንብራ ሰልፈኞች ወደ ስኮትላንድ ፓርላማ ከማቅናታቸው በፊት በከተማዋ መሀል ነበር የተገናኙት። በግላዝጎ አደባባይ፣ በአበርዲን፣ በዳንዲ እና በሌሎችም ከተሞች ተመሳሳይ የተቃውሞ ሰልፍ ተካሂዷል። ከ16ኛው የአሜሪካን ፕሬዚዳንት አብርሃም ሊንከን መታሰቢያ ሀውልት ጥቂት ፈቅ ብሎ የተደረገው የማንቸስተር ሲቲ ተቃውሞ ሰልፍም ተመሳሳይ ነበር። ከዚህ ሰልፍ ቀደም ብሎ የውጭ ጉዳይ ሚኒስትሩ ቦሪስ ጆንሰን ለፓርላማ ማንኛውም የብሪታንያ ፓስፖርት የያዘ ዜጋ ከዚህ እገዳ ነጻ መሆኑን የካቻቸው ማረጋገጫ እንዳገኙ ቢናገሩም አምስት ሰዓታት ከብሪታንያ የምትዘገየው ካናዳ አርብ አሜሪካ ላወጣቸው አዲስ ሕግ ቅዳሜ ለት ለዜጎቿ መብት ስታስከብር የእርሳቸው 72 ሰዓታት መፍጀት አስወቅሷቸዋል። የአራት ጊዜ የኦሎምፒክ ባለድል አትሌት ሞፋራህን ጨምሮ ሌሎችም የብሪታንያ ፓስፖርት ያላቸውና በተጠቀሱት ሰባት ሀገራት የተወለዱት ወደ አሜሪካ የመጓጓዝ እንደሚችሉ መነገሩ በብሪታንያ ሰር የሚል ማዕረግ ያገኘው አትሌት ሞፋራህ አሜሪካ ወዳለው ቤቱና ቤተሰቡ መሄድ መቻሉን ማወቁ እንዳረጋጋው ዛሬ ለቢቢሲ ገልጿል። ጠቅላይ ሚኒስትር ቴሬዛ ሜይ ባልተለመደ ሁኔታ ለፕሬዚዳንት ዶናልድ ትራምፕ ያቀረቡት ፈጣን ይፋ ሀገራዊ ጉብኝት እንዲሰረዝ የጠየቀው የድህረ ገጽ የፊርማ ማሰባሰብ እስከዛሬ ቀትር ድረስ አንድ ሚሊዮን 658,425 ፊርማ ያሰባሰበ ሲሆን የህዝብ ድምፅ ያላገኙት የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ለዶናልድ ትራምፕ ያቀረቡት ልዩ ጉብኝት ጥሪ እንደሚቀጥል ትላንት ማምሻውን ተናግረዋል። አሜሪካ የቅርብ አጋር ናት ለታላቋ ብሪታንያ። በተለያዩ ዘርፎች የጋራ ጥቅሞች ላይ አብረን እንሰራለን። እናም ያ የተለየ ግንኙነት በመካከላችን አለ። ለዩናይትድ ስቴትስ ፕሬዝዳንት ያቀረብኩት የጉብኝት ጥሪ ይቀጥላል ሲሉ ትናንት ደምሊን ላይ ለጋዜጠኞች ተናግረዋል። ለዶች ቬሌ ራዲዮ፣ ሀና ደምሴ ለንደን